በሰላማዊ ሰልፍ የወጡ የእስልምና እምነት ተከታዮች በቤተ እምነቶች ላይ የሚደርሱ ጥቃቶችን ለው ቤተ እምነት እንዲቃጠል እምነታችን አይፈቅድም፣ መጽሐፍ ቅዱስም አይፈቅድም፣ መንግስት ወንጀለኞችን ለህግ ያቅረብ፣ በብሔር አንከፋፍልም የሚሉና ሌሎች መፈክሮችን ያነገቡ ሰልፈኞች ዛሬ በቀሚሴ ከተማ ድምጻቸውን አሰምተዋል። እኔ ጀባላጅ ይባላል። ከቴኒሴ በመውጣና በጎንደር በጎጃም አካባቢ የሚቃጠል መስጊዶች ያለ ምክንያት እና ሆን ተብሎ በተቀናበረ ድርጅት እየተቃጠለ ስለሆነ ሌላው የእምነት ግጭት ለማስነሳት እየሞከሩ ስለሆነ ያንን በመቃወም ነው። እንዲህ አይነቱ ድርጊት ለዘመናት የዘለቀውን አንድነታችንን የሚያጠናክር እንጂ የሚያላላ አይደለም ይላሉ አስተያየት ሰጪ ሰልፈኞች። አንድነታችንን የታራር ሰልፍ ምክንያቱ የጥቂቶች ሴራ እንደሆነ እናምናለን፣ እናቃለን። አንድነታችን አጠናክርም ግን በመንግስት አስተዳደር ላይ ያሉ መዋቅሮች ካቢኔዎችም ሆኑ አደረጃጀቶች ይህንን ጉዳይ አውግዘው ለፍትህ እንዲያቀርቡ ግዲል እብራሂም ሀመሼ ይባላል። ቀበሌ ስድስት መልእክቱ ህግ ይከበር፣ በሃይማኖት አንፋጅ መንግስት ጣልቃ ገብቶ ይሄን ነገር ያቁም፣ መስጊድ መቃጠል ይቁም፣ ቤተ ክርስቲያኑ መቃጠል ይቁም በሚል ነው መፈክሩ ሀይለኛ የነበረው። አሁንም ነገም፣ ዛሬም እኛ ሰላም ነው ሰላም ነው የምንፈልገው። ይህን ድርጊት የሚሰሩት ክርስቲያኖችን አይወክሉም። መፈክራችን ላይ የነበረው የእኛም አንዱ መፈክራችን፣ መጽሐፍ ቅዱስ የሚያያዛችሁ እኛ ቅዱስ ቁርአን የሚያያዘን ነገር አትገፋፉም ነው። ስለዚህ ሁሉም የመንግስት አካላቶች ቶሎ ለፍትህ አቅርበው እነዛን የጠፋውን ጥፋት መልሰ ማቋቋም ይኖርባቸዋል የሚል ተቃውሞ ሰልፍ በርካታ የከሚሴ ከተማ እና የአካባቢው ነዋሪ ያደረገው ሰላማዊ ሰልፍ በሰላም ተጀምሮ በሰላም መጠናቀቁን ከስፍራው የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።